አውሮፓና ጀርመን የተነጋገሩበትና የተስማሙበት ሰነዱም የታተመበት ፊርማውም የሰፈረበት ቀለም ገና ሳይደርግ የተቋሚና የደጋፊው አቋሞችም ግልጹ ነው ነጥሮ ሳይወጡ በጅምላ አንቀበለውም ያቀርቷል የሚሉ ወገኖች ድምፅ እዚህ አሁን ተበራክቶ የፖለቲካ መደቡን ለሁለት ከፍለዋል። የአውሮፓ ጋዜጣዎችም ገና አስተያየታቸውን ሰጥተው ሳይጨርሱ ነዋሪውም ሕዝብ ሆነ ተመልካቾችና ታዛቢዎች እነሱ በቀጥታ አሁን ችግሩ ወደ ተነሳበት ወደ ሶሻል ዲሞክራቶቹ ሰፈር ፊታቸውን አዙረው ድርጅቱን መከታተሉ መርጠዋል። የድርጅቱም መሪዎች፣ የሶሻል ዲሞክራቶቹ በፍጥነት አባሎቻቸውንና ደጋፊዎቻቸውን አነጋግረው ለማሳመን የሰነዱንም ይዘት ለማብራራት በያለበት አሁን ተሰማርተዋል። ቀላል አይደለም። የመጀመሪያውን ትችትና ወቀሳ ከአባሎቻቸውና ከደጋፊዎቻቸው ከሁሉም አቅጣጫ ዳምጠዋል። ከሁሉም ቀድመው ድምፃቸውን ያሰሙና የሰነዱንም ይዘት አንቀበልም ያሉት የሶሻል ዲሞክራቶቹ የወጣት ድርጅት እዚህ ዩዞስ ተብለው እዚህ የሚጠሩት ለፓርቲው አመራር የራስ ምታት እነሱ ሆነዋል። ከእነሱም ጋር የድርጅቱ የግራ ክንፍ ከብዙ ቦታዎች እንደተሰማው አብሮ ተሰልፈዋል። የዩሶስ የወጣቱ ድርጅት ሊቀመንበር ሚስተር ኬቪን ኩናርት ድርጅታቸው በምንም አይነት የጣምራው መንግሥት ውስጥ ገብቶ መሳተፍ የለበትም የሚለውን አቋማቸውን ለድርጅቱ መሪዎች አስተላልፈዋል። ትርፉ እሳቸው እንዳሉት ያለፉት ዓመታት እንደታየው በምርጫ ላይ ደካማ ሆኖ መውጣት ብቻ ነው ብለው አስጠንቅቀዋል። ከእነሱም ጋር አሁን በጀርመን ሸንጎ ውስጥ የተቋሚ ወንበሩን የያዙት ሦስቱም ድርጅቶች ተጠንቶ የወጣው ሰነድ ብዙ ነገሮችን ረስቶ ወይም አውቆ ዘሎ አልፏል። ስለዚህ ለአገሪቱ አንገብጋቢ ችግሮች መልስ አይሰጥም ባይ ናቸው። የአረንጓዴው ፓርቲ መሪዎች ስለ ተፈጥሮ ጥበቃ ምንም እንዳልተነሳ ጠቅሰው መጪውን የጣምራ መንግሥት ሳይመሰረት በጅምሩ ተችተዋል። ሊበራሎቹም በተራቸው ከእነሱ ጋር ሆነው ስለ ዘመናዊ ቴክኖሎጂ አንስተዋል። ይህም በሥነ ሥርዓቱ ሰነዱ ላልሰፈርም የሚለውን አስተያየታቸውን እነሱም ሰንዝረዋል። ግራዎቹ እዚህ ዲሊንክ የሚባለውን መጠሪያ ይዘው ሸንጎ ውስጥ የተቀመጡት የቀድሞ ኮሚኒስቶቹ ደግሞ ጡረተኛውንና ባለ ዝቅተኛ ገቢ የቀን ሠራተኛውን ጉዳይ ጠቁመው ደካማ የኅብረተሰቡን ክፍል የእነሱንም ጥቅም ሰነዱ ዞር ብሎ አላየም ብለው የትችት ናዳቸውን ሰሞኑን በተራቸው በወረቀቱ ላይ አውርደዋል። አንድ ሳምንት ያህል ሳያቋርጡ የሦስቱ ድርጅት መሪዎች በተከታታይ የተነጋገሩበት አብይ ጉዳዮች በመጨረሻውም አዳራሹን ሳይለቁ 24 ሰዓት የፈጀባቸው ነገር በጠቅላላ የያዘው 28 ገጽ ነው። ከዚያም ውይይታቸው በኋላ የደረሱበትን የሥራ ውጤት ሦስቱም ድርጅቶች ያለፈው አርብ በርሊን ላይ ሲያስተዋውቁ እጅግ ኮርተው ነበር። የሶሻል ዲሞክራቱ ሊቀመንበር ሚስተር ማርቲን ሹልስ ብቅ ብለው ለጋዜጠኞች በሦስት መሠረታዊ በሆኑ ጉዳዮች ላይ ተስማምተን አንድ ውጤት ላይ ደርሰናል። አንደኛው ጀርመኖችን አንድ የሚያደርግና እኛን የሚያስተሳስርን መንፈስ እንደገና በአዲስ መልክ ለማቀናጀት በጋራ ወስነናል። ከዚሁም ጋር የሶሻል ዲሞክራቱ ሊቀመንበር እንዳሉት በሁሉም ዜጋ ዘንድ ተቀባይነት ያለው የጣምራ መንግሥት በጋራ ለመመስረት ተስማምተናል ብለዋል። በሦስተኛ ደረጃ ደግሞ ከጊዜው ጋር ተራምዶ ዕቅዶች እንዲሳኩ አውጥተን አውርደን በጋራ ባለብዙ ነጥቡን ሰነድ ይዘንላችሁ ቀርበናል፣ ሊቀመንበሩ ብለዋል። ይህን ሲሉ ወይዘሮ አንገላ ሜርክል ቻንስለር ቀበል አድርገው በተራቸው ሲዲኡ ሀት ፓፒር ኤርጌብኒሰ ይህን የጋራ ሰነድ የክርስቲያን ዲሞክራቱ ፓርቲ ሲያቀርብ መሠረታዊ በሆኑ በአገሪቱ ጉዳዮች ላይ አተኩሮውን ጥሎ በዚያውም ላይ ተመስርቶ እንደሆነ እንድታውቁት እፈልጋለሁ። አላማችንም ጠንካራና አገሪቱን የሚመራ የጋራ የጣምራ መንግሥት ለሚመጡት ዓመታት ለመመስረት ነው። አብረው የሰነዱን ይዘት ያስተዋወቁት የባቫሪያው ጠቅላይ ሚኒስትር ሚስተር ሆርስት ዜሆፈርም በበኩላቸው ከዚህ አልተለየ ነገር ለጋዜጠኞች መግለጫ ሲሰጡም እሳቸው አንስተዋል። ከስድስት ቀን በፊት ስብሰባችንን እዚህ የቪሊ ብራንት ቤት ውስጥ እንደጀመርን ውጤት ያለው ንግግር እንደምናካሄድ ትልቅ ተስፋለኝ ብዬ ያኔ ተናግሬ ነበር። አሁን ከስድስት ቀን በኋላ ተስፋ አድርጌ የነበረው ነገር በንግግርና በውይይት ተሟልቶ ሳይ እጅጉ ደስ ይለኛል በሚለው ቃላቸው የባቫሪያው ጠቅላይ ሚኒስትር ሚስተር ሆርስት ዜሆፈር አዲሱን ሰነድ አድንቀው ተናግረዋል። ከዛ ወዲህ እያንዳንዱ ድርጅት የሰነዱን ይዘት አብዛኛው የእኔ የሥራ ድካም ውጤት ነው የሚለው ትርጉማቸው እነሱን ከመቀራረብ መራራቅን፣ አብሮ ከመሥራት ይልቅ መለያየትን፣ እንዲያውም ወቀሳንና አለመግባባትን በሦስቱም ድርጅቶች መካከል አሁን አስነስተዋል። መራጩ ህዝብም በተለይ ሶሻል ዲሞክራቶቹ ንዴታቸውን ሲጠየቁ የጣምራውን መንግሥት ከክርስቲያን ዲሞክራቶቹ ጋር በአሁኑ ሰዓት አያስፈልግም የሚለውን አስተያየታቸውንም እነሱ ለጋዜጠኞች አሰምተዋል። በይዘቱ ይህ ሰነድ እኔን አልማረከኝም። በሀያ ስምንቱ ገጾች ላይ ግልጽ የሆኑ ነገሮች አልሰፈሩም። ከዚያም በላይ በመጪው አራት ዓመት ጊዜ ውስጥ እስከሚቀጥለው የምርጫ ጊዜ ድረስ ሰነዱ ለአገሪቱ ለጀርመን አንገብጋቢ ናቸው የሚላቸውን ጉዳዮች በቅጡ ቅጠሎቹ ላይም አላሰፈረም። ሰነዱ ያዘለው ቁም ነገሮች የሶሻል ዲሞክራት ፓርቲ ከሚጠይቃቸው ጉዳዮች ውስጥ ከፊሉን ነው። በሌላ በኩል የጣምራ መንግሥት ውስጥ ድርጅታችን ከተሳተፈ ለሠራተኛው መደብ ሆነ ለሌሎቹ የኅብረተሰብ ክፍሎች ጥቅማቸው እንዲከበር አስተዋጽኦም ለማድረግ ይረዳል። እኔ ትልቅ የጣምራ መንግሥት የሚባለውን ሐሳብ እንዳለ እቃወማለሁ። ሚስተር ፎልከር ካውደር በጀርመን ሸንጎ ውስጥ የክርስቲያን ዴሞክራቱ ተጠሪ፣ ከሰነዱ ውጭ ምንም የምንጨምረው ወይም የምንቀንሰው ነገር የለም ሲሉ ወዳጃቸው የክርስቲያን ህብረት የሴሱ ፓርቲ ተወካይ እፍኝ የማይሞሉ የሶሻል ዴሞክራት ፓርቲ የተቃውሞ ድምፅ በየጊዜው ማሰማታቸውን ትተው ዝም ብሎ ለሀገራቸው እንዲሰሩ ጠይቀዋቸዋል። ዝም አንልም፣ እንዲያውም የጣምራው መንግሥት ውስጥ መግባት የለብንም ብለው የሶሻል ዴሞክራቶቹ የግራ ክንፍ ተወካዮች በሸንጎ ውስጥ ድምፃቸውን ከፍ አድርገው ማሰማት ጀምረዋል። እኛ አሁን መሰረታዊ በሆኑ ጥያቄዎች ፊት ቆመናል። ወይዘሮ ሂልደ ማቴያስ ቀጥለው እንዳሉት የጀርመን ህዝብ ከእንግዲህ አማራጭ ሊሆኑ በሚችሉ ሁለት የፖለቲካ ፕሮግራሞች ለመምረጥ እንዲችሉም ሞዴሎች ያስፈልጉታል። እስካሁን ድረስ በጣምራው መንግሥት ስም እኛ ሶሻል ዲሞክራቶቹ በየጊዜው ስምምነት እያደረግን ምንም ያገኘነው ነገር የለም። እንዲያውም ተቀባይነታችንን ዝቅ እያደረገ ሄዷል። ህዝቡ ግልጽ የሆነ የሶሻል ዲሞክራቶችን ፕሮግራም ማየት ይፈልጋል። ይህን ለማድረግ ከተፈለገ ወይዘሮ ማቴያስ እንዳሉት የጣምራው መንግሥት ውስጥ መግባት የለብንም። የሰነዱን ይዘት የሶሻል ዲሞክራቶቹ በሁለት መንገድ አባሎቻቸውን አሳምነው ለመቀበል ቀደም ሲል ወስነዋል። አንደኛው በቅርቡ በሚካሄደው የድርጅቱ ጠቅላላ ጉባኤ ላይ ድምፅ ሰጥተውበት ወይ ይቀበሉታል ወይም ውድቅ ያደርጉታል። ከዚያም በሁለተኛ ደረጃ አባሎቹ ወደ 450 ሺህ የሚጠጉ የፓርቲው አባሎች እንደዚሁ እነሱም ፍርዳቸውን እንዲሰጡም ተጠይቀዋል። ሰነዱ አንደኛውን መሰናክል ቢያልፍ በሁለተኛው ላይ ይወድቃል የሚሉም አመለካከቶች እዚህ ተበራክተዋል። ይህ ደግሞ ከሆነ የሶሻል ዲሞክራቶችን ብቻ ሳይሆን የቻንስለሯን የወይዘሮ አንገላ ሜርክልን የወደፊት የፖለቲካ ሕይወት ጥያቄ ውስጥ የሚያስገባም ይሆናል። ይህ ከሆነ ደግሞ ጠቅላላው የጀርመን የፖለቲካ መደብ በአዲስ ትኩስ ኃይል ይተካ ይሆናል። ልማይል ሚካኤል፣ ዶቼ ቨለ ራዲዮ ጣቢያ ከበርሊን ከተማ።